የተራዘመው የአስቸኳይ ጊዜ አዋጅ ቢገባደድም ደድም በአማራ ክልል ግጭቶች መቀጠላቸው ተገለጸ። በአማራ ክልል የተፈጠረው የጸጥታ መደፍረስ ከክልሉ አቅም በላይ መሆኑን በመገለጹ ላለፉት አስርት ወራት ተደንግጎ የቆየው የአስቸኳይ ጊዜ አዋጅ ህግ ተፈጻሚነት ባለፈው ግንቦት 24 ቀን ቢገባደድም በክልሉ የተለያዩ አካባቢዎች ትጥቃዊ ግጭቶች መቀጠላቸውን ነዋሪዎች ለአሜሪካ ድምጽ ተናግረዋል። ከክልሉ ተመርጠው የህዝብ ተወካዮች ምክር ቤት አባል የሆኑት አቶ አበባው ደሳለኝ የአስቸኳይ ጊዜ አዋጁ ማብቃቱ የሰብአዊ መብቶች ጥሰት እንደሚቀንስ ቢጠብቁም በተጻራሪው እየከፋ መምጣቱ እንዳሳዘናቸው ተናግረዋል። በዚህ ዙሪያ የተጠናቀረውን ዘገባ አስቴር ምስጋናው ታቀርብልናለች። በአማራ ክልል የተፈጠረው የጸጥታ መደፍረስ ከመደበኛው የህግ ማስከበር አቅም በላይ እንደሆነ ተገልጾ የፌዴራሉ መንግስት ጣልቃ እንዲገባ በመጠየቁ ሐምሌ 28 ቀን 2015 ዓ.ም በህዝብ ተወካዮች ምክር ቤት ተደንግጎ ላለፉት አስር ወራት በስራ ላይ የቆየው የአስቸኳይ ጊዜ አዋጅ ግንቦት 24 ቀን 2016 ዓ.ም ቢጠናቀቅም የተኩስ ልውውጦችና አለመረጋጋቶች ግን አለመቆማቸውን ነዋሪዎች አመልክተዋል። የአሜሪካ ድምፅ ያነጋገራቸው በክልሉ በተለያዩ አካባቢዎች የሚገ የሚገኙ ነዋሪዎች በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል አሁንም በትጥቅ የተደገፉ ግጭቶች እየተመለከቱ መሆናቸውን ያስረዳሉ። በምስራቅ ጎጃም ዞን እነብሴሳር ምድር ወረዳ መርጦ ለማርያም ከተማ ነዋሪ የሆኑና ለደህንነታቸው በመስጋት ስማቸው በይፋ እንዳይጠቀስ ድምፃቸውም እንዲቀየር የጠየቁን አንድ ነዋሪ በወረዳው ዙሪያ ባለፈው ዓመት ነሐሴ ወር የጀመረው ግጭት አሁንም ለውጥ አለማሳየቱን ተናግረዋል። በዛው በድሮ የመንግስት አጣቂ ሀይል ያን ውጁን ያስቀጠለ ያለው ማለት ነው። ያው ስሎ ቦቶ ብዞታል ምንም ቢቆም አልቻለም እ ያሆነ በሰሜን ጎጃም ዞን በሄልማና ዴንሳ ወረዳ ከአዴት ከተማ በቅርብ ርቀት በምትገኘው ገር ተብላ በምትጠራው ጎጥ ግጭቶች አለመብረዳቸውን በተመሳሳይ ምክንያት ስማቸው እንዳይጠቀስ ና ድምጻቸው እንዲቀይር ያሳሰቡን አንድ ነዋሪ ገልጸውልናል። ግጭታውን በጣም እየተበባሰ በየ ከተማውን ቅስቃሴ ሲያረጓሁን ማንኛውም ወጣትና ሲገኛውን በጣም እየታሰረ እየተገ በምዕራብ ጎጃም ዞን ጃቢ ጠናን ወረዳ ጅጋ ከተማ ና በምስራቅ ጎጃም ዞን ሁለት እጁነት ወረዳ ሞጣ ቀራኒው ንኡስ ወረዳ የአስቸኳይ ጊዜ አዋጁ የህግ ተፈጻሚነት ካበቃ በኋላ በመንግስትና በፋኖ ቡድን ታጣቂዎች መካከል ግጭቶች መቀጠላቸውን እና ሰዎችን መሞታቸውን በቅርቡ መዘገባችን ይታወሳል። በደቡብ ጎንደር ዞን እስቴ ወረዳ አጎና ቀበሌ ነዋሪ መሆናቸውን የገለጹልንና ስማቸውን በተመሳሳይ ምክንያት በይፋ እንዳን ጠቅስ የጠየቁን አንድ አስተያየት ሰጭም ለአራት ወራት የተራዘመው የአስቸኳይ ጊዜ አዋጅ የመንግስት የጸጥታ ኃይሎች ሲንቀሳቀሱ መመልከታቸውን ጠቁመዋል። መከላከያ እንዲነሳ ምናምን ነበረ አስቸኳይ ጊዜ አዋጁ ሲያልቅ ይነሳን ተብሎ ነበር ወሬ የተወራ እና አሁን ባለበት ነው እርሱ ባልተነሱም እስካሁን አሉ። የአማራ ብሔራዊ ንቅናቄ አብን ፓርቲን በመወከል ከክልሉ ተመርጠው ወደ ህዝብ ተወካዮች ምክር ቤት የገቡት አቶ አበባው ደሳለው አስቸኳይ ጊዜ አዋጅ ህገ መንግስት የሆነ ነው እንደዚህ ተባይ መርጥ በእጅጉ ይጎዳል። ዲሞክራሲያዊ መርሆች አይከበሩም። አስቸኳይ ጊዜ አዋጁ ተጠናቋል። ከዚህ በኋላ የሽግግር ፍትህ ይኖራል፣ የምክክር ኮሚሽንም ስራውን ይሰራል፣ ድርድርና ውይይትም በታጣቂ ኃይሎች መካከል ይደረጋል ብለን በምንገምትበት ሰዓት እንደዚህ አይነት ተሊኬት መከሰቱ እንደዚህ አይነት ማስኪሊንግ መኖሩ እጅግ በጣም አሳዝኖኛል። ከአንድ አመት በፊት የክልሉ ልዩ ሀይሎችን መልሶ ከማደራጀት የመንግስት ውሳኔ ጋር በተያያዘ ከፋኖ ቡድን ታጣቂዎች ጋር የተነሳሳው ግጭት በክልሉ ብዙ ኪሳራዎችን ማድረሱን ባለስልጣናቱ ሲናገሩ መቆየታቸው ይታወሳል። በተነሱት ቅሬታዎች ላይ ምላሽ ለማግኘት የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉና ለአማራ ክልል መንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊ ዶክተር መንገሻ ፋንታው ምላሽ ለማግኘት ያደረግነው ጥረት ለጊዜ ጊዜው አልተሳካም። በሌላ በኩል የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው በግጭቱ ምክንያት 15 ቢሊየን ብር የሚገመት ንብረት መውደሙን ከወራት በፊት ለኢትዮጵያ ዜና አገልግሎት ሲገልጹ የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ ሳይድ ደግሞ በግጭቱ ሳቢያ ከ1200 በላይ በሆኑ ኢንዱስትሪዎች ተቀጥረው ይሰሩ የነበሩ ከ6000 በላይ ሰራተኞች ከስራ ገበታ ውጭ እንደሆኑ ለአሜሪካ ድምጽ ማስታወቃቸውን መዘገባችን ይታወሳል። ምዕራብ ጎጃም ዞን በደጋዳሞት ወረዳ ፈረስ ቤት ከተማ ገጠራማ አካባቢ ነዋሪ መሆናቸውን የገለጹልን እና ለደህንነታቸው ስለሚሰጉ ስማቸውን በሚስጥር እንድንይዝ የጠየቁን አርሶ አደርም በአካባቢው ሰላም ባለመኖሩ በግብርና ስራቸው ላይ ችግር ፈጥሯል ብለዋል። እኛ አርሶ አደሮች ምን አርሰን ምን መላሶች ማዳበሪያ እራሱ ብቃት ማዳበሪያ አልተሰጠንም እንኳ ዝም ብለን ተቀምጠናል በሰሜን ጎጃም ዞን ይልማና ዴንሳ ወረዳ አዴት ከተማ ነዋሪ ደግሞ ከአስቸኳይ ጊዜ አዋጁ ማብቃት በኋላም ኢኮኖሚያዊ ቀውሱ እንዳለ ነው ብለዋል ነጋዴውም ሆነ ማነኛውም ሰው እንደፈለገው መንቀሳቀስ አልቻለም። አሁን ታጣቂ ኃይሎች የሚባሉ አሉና መንግስት፣ መከላከያ የሚባሉ ጊዜ ፍጥጫ ሁልጊዜ ተቁብር ስለሆነ ሰው በስጋት ላይ ስላለ መንቀሳቀስ አልቻለም። የምስራቅ ጎጃም ዞን አማኑኤል ከተማ ነዋሪ መሆናቸውን የገለጹልን ና ስማቸውን በተመሳሳይ ስጋት እንዳንጠቅስ የጠየቁን ሌላው አስተያየት ሰጭም በአስቸኳይ ጊዜ አዋጁ የተጣሉ ክልከላዎች አሁንም ባለመነሳታቸው ነዋሪው በማህበራዊና ኢኮኖሚያዊ ቀውስ ውስጥ ኑሮውን ለመምራት መገደዱ መውሰዱን ተናግረዋል። በተለይም በምስራቅ ጎጃም፣ በምዕራብ ጎጃም ባሉት በኛ በጎጃም በሙሉ ዝግ ነው። የኢንተርኔት መዘጋት ደግሞ ለተለያዩ ኢንፎርሜሽኖችን በተለይ የሚማሩ ተማሪዎችን ትምህርት ቤቱ ይኸው እንደምታውቂው አንድ አመት ሎት ሌሎች የሚሰሩ ስራዎችንም መስራት የሚገባውን በቢሮ በምን የሚሰሩ ስራዎቹ መስራት አልተቻለም። እኛ አካባቢ አሁን እኛ አንድም ቢሮ ክፍት የለም። ሰራተኛው ዝም ብሎ ቁጭ የመንግስት አሰራር ለህዝብ ግልጽ በሆነ መንገድ መከናወን እንዳለበት ያስገነዘቡት የህግ ባለሙያው አቶ ዳንኤል ውብሸት መንግስት በህገ መንግስቱ አንቀጽ ሰላሳ ዘጠኝ መሰረት የስራ ጊዜው ያበቃውን ያስቸኳይ ጊዜያዎች ቀሪ ማድረጉን ወይም ማራዘሙን ለህዝብ ተወካዮች ምክር ቤት በግልጽ አቅርቦ ማሳወቅ ወይም ማጸደቅ እንደነበረበት ጠቅሰው ይህ አለመሆኑ መሰረታዊ ጥሰት ነው ይላሉ። ግልጽነት ደግሞ በጣም በጣም መሰረታዊ የሆነ ህገ መንግስታዊ ሀሳብ ነው። በተለይ በአንቀጽ አስራ ሁለት ላይ ግልጽ ሆኖ ተቀምጧል። የመንግስት አሰራር ለህዝብ ግልጽ በሆነ መንገድ መከናወን እንዳለ አቶ ዳንኤል የአስቸኳይ ጊዜ አዋጁ ስለ መራዘሙ ወይም ቀሪ ስለመደረጉ መንግስት በግልጽ ያሳወቀው በአዋጁ አውዱ ውስጥ ተፈጽመዋል ከተባሉት የሰብአዊ መብት ጥሰት አኳያ የዓለም አቀፉን ማህበረሰብ ጫና ለመቀነስ ሊሆን እንደሚችል አስተያየታቸውን ሰጥተዋል። ኢትዮጵያ ውስጥ ትልቁ ያለው ችግር ተቋማዊና መዋቅራዊ የሆነ መብትን የማስጠበቅ መንግስት እንደዚህ አይነት ህግን እየጣሰ ህግን በሚጎዳ መንገድ በሚያደርግበት ጊዜ የምትከስበት ሁኔታ የለ። የግልጽነት ጉድለቱ ተቀባይነት የሌለው ህገ ወጥ አካሄድ እንደሆነ የህግ ባለሙያው ተችተው፣ የአስቸኳይ ጊዜ አዋጁ የህግ ተፈጻሚነት ካበቃበት ከግንቦት 28 ቀን ጀምሮ አዋጁን መሰረት አድርገው በየአካባቢው የተጣሉ ክልከላዎችም ሆኑ ማናቸውም አሰራሮች መቆም እንዳለባቸው አስረድተዋል። ይህን በማረጋገጥ ረገድ ቀዳሚው ኃላፊነቱ ተጠሪነቱ ለምክር ቤቱ የሆነው የአስቸኳይ ጊዜ አዋጅ መርማሪ ቦርድ እንደሆነ አቶ ዳንኤል ቢገልጹም በሀገሪቱ አሉ በተባሉ የህግ አውጭና የህግ ተርጓሚ አካላት መዋቅራዊ ድክመት ምክንያት ውጤታማ ተጠያቂ ደህንነት ይረጋገጣል ብለው እንደማይጠብቁ ተናግረዋል። በምትኩ የተባበሩት መንግስታት ድርጅት፣ የዩናይትድ ስቴትስ መንግስትና የአውሮፓ ህብረት እንዲሁም የዓለም አቀፍ የሰብአዊ መብቶች ተሟጋቾች ተቋማት ከአማራ ክልል ውጭ በሌሎች አካባቢዎችም በነበረው ተፈጻሚነት ብዙዎችን ጎድተው ባሉት የአስቸኳይ ጊዜ አዋጅ ስም እየታዩ የሚገኙ ህገወጥ አካሄዶች እንዲታረሙ ግፊት እንዲያደርጉ መጠየቅ ያስፈልጋል ብለዋል። በፓርላማውም በፍርድ ቤቱም እንግዲህ ጠንከር ያሉ ደፈር ያሉ ሰዎች ደግሞ አንድ ነገር ወስደው ይሄ ነገር ህገ ወጥ ነው ብለው ደግሞ የመሞከር ጉዳይ ደግሞ ምን ሊኖር ይገባል ማለት ነው። የህዝብ ተወካዮች ምክር ቤት ለመንፈቅ ዓመት የደነገገው የአስቸኳይ ጊዜ አዋጅ ባለፈው ጥር ሀያ አራት ቀን ለተጨማሪ አራት ወራት ካራዘመው በኋላ የሀይል ጊዜው ግንቦት ሀያ አራት ቀን አብቅቷል። አዋጁ ለሶስተኛ ጊዜ ስለመራዘሙ አለያም ቀሪ ስለመደረጉ በመንግስት በኩል የተገለጸ ነገር አለመኖሩ ግራ እንዳጋባቸውና በነጻነት ለመንቀሳቀስም ስጋት እንደፈጠረባቸው ያነጋገርናቸው የክልሉ ነዋሪዎች አመልክተዋል። ስለ ጉዳዩ የጠየቅናቸው የህዝብ ተወካዮች ምክር ቤት አባሉ ሀገሩ አቶ አበባው ደሳለው መንግስት ማብቃቱን ማሳወቅ አይጠበቅበትም ብለዋል። በህገ መንግስቱ መሰረት የአቸኳይ ጊዜ አዋጅ ከተጠናቀቀ ጊዜው ካለፈ ከዛ በኋላ ማንሳት አይጠበቅም። በምክር ቤት አቅርቦ የማንሳት ግዴታ ያለበትም ምክር ቤቱ። ከዛን ግን በቃ ቸኳይ ጊዜ አዋጁ አብቅቷል ማለት ይቻላል። ነገር ግን በመንግስት እንዳልሹው በይፋ አልተናገረም። ያው ህጉ ስለማያስገድድ ነው። የአሜሪካ ድምጽ ያነጋገራቸው ሁሉም ማስተያየት ሰጪዎች ግጭቶች በውይይትና በድርድር እንዲፈቱ በአጽንኦት ጠይቀዋል። የኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰመኮ የአስቸኳይ ጊዜ አዋጁ ይፋዊ የስራ ጊዜ ማብቃቱን ተከትሎ ሰሞኑን ባወጣው መግለጫ በክልሉ ካሉ ግጭቶች ጋር በተገናኘ የታሰሩ እንዲፈቱ መደበኛ ህግ ተግባራዊ እንዲሆንና የእንቅስቃሴ ገደቦችም እንዲነሱ ጠይቀዋል። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ ባወጡት መግለጫ የኢትዮጵያ ባለስልጣናት ከሁለት ሳምንት በፊት ያበቃውን የአስቸኳይ ጊዜ አዋጅ አለማራዘማቸው ጥሩ እርምጃ መሆኑን ገልጸው በአዋጁ ስም የታሰሩት በሙሉ በአስቸኳይ እንዲፈቱ ጠይቀዋል። ባለስልጣናቱ በእንቅስቃሴ ላይ የጣሉትን ገደቦች እንዲያነሱና ና የሰዎችን ደህንነት ለመጠበቅ መደበኛ የህግ ማስከበር ስራዎች እንዲቀጥሉ ጥሪ ናቀርባለሁ ሲሉ ቱርክ በመግለጫቸው ላይ ተናግረዋል። ለአሜሪካ ድምጽ አስቴር ምስጋናው።